የኢትዮጵያና የኤርትራ የድንበር ውዝግብና የመንግሥት ድርጅቶችን ወደ ግል ይዞታ ማዞርን በተመለከተ በመገናኛ ብዙኃን ይፋ መግለጫ ከመሰጠቱ በፊት የኢህአደግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አስታውቋል። በውሳኔው ላይ ሕዝቡ ሳይዋይና መተማመን ሳይደረስበት በሚዲያ መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ የህወት መግለጫ ይናገራል። የኢህአደግ ምክር ቤት እንዲጠራና በሀገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት ሲያጠናቀቅ ጠይቋል። የህወት ማዕከላዊ ኮሚቴ በዚሁ መግለጫ የኢህአደግን ሕገ ደንብና አሰራር ያልተከተሉ ያላቸው የአመራር ምደባዎች ወይም ሹመቶች እንዲታረሙም አሳስቧል። እስክንድር ፍሬው ነው፣ ዝርዝሩን ይላከልን። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለሶስት ቀናት የተወያየው በወቅታዊ ሁኔታዎች ላይ ነው። ስብሰባው የተጠራውም አስቸኳይ በሚል ነው። ትናንት ማምሻውን ደግሞ የደረሰባቸውን ውሳኔዎች ይፋ አድርገዋል። በዚህም መሰረት የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ጉዳይ አስመልክቶ የወሰነው ውሳኔ ተገቢ መሆኑን አስታውቋል። ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ገምግሟል ይላል ትናንት የወጣው መግለጫ። የኢትዮጵያ አየር መንገድንና ኢትዮ ቴሌኮምን ጨምሮ ታላላቅ የመንግስት ኩባንያዎች የተወሰነ አክሲዮን ለሀገር ውስጥና ለውጭ ባለሀብቶች እንዲሸጥ በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን ውሳኔ መቀበሉንም ህወሓት በመግለጫው አስታውቋል። በዚህ ጉዳይ ላይ የተወሰነው ውሳኔ ከፕሮግራማችንና ፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተወሰነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ይላል መግለጫው በኢትዮጵያና በኤርትራ ድንበርም ሆነ የመንግስት ተቋማትን የአክሲዮን ድርሻ በመሸጡ ጉዳይ ላይ የተወሰነው ውሳኔ ይፋ የተደረገበትን ጊዜ ግን አልተቀበለም። ውሳኔው በቅድሚያ 180 አባላት ወዳሉት የኢህአዴግ ምክር ቤት አልቀረበም፣ አጋር ድርጅቶች አልተሳተፉበትም፣ የሚመለከታቸው አካላትም በዝርዝር አልተወያዩበትም የሚለው ደግሞ በምክንያትነት ተጠቅሷል። እንደ መጨረሻ ውሳኔ ተቆጥሮ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድሟል ይላል የህወሓት መግለጫ። በጥልቀት ከተወያየባቸው ጉዳዮች አንዱ ወቅታዊውን ክልላዊና አገራዊ ሁኔታ እንደዚሁም ቀጣይ የትግል አቅጣጫዎችን የተመለከተ መሆኑንም የህወሓት ማዕከላዊ ኮሚቴ አስታውቋል። ከዚህ አንጻር ካሳለፋቸው ውሳኔዎች መካከልም በኢህአዴግ ውስጥ እየተካሄደ ያለውን የአመራር ምደባ በተለመደው አገላለጽ ሹመት እየተመለከተው ይገኝበታል። እነዚህ ምደባዎች ወይም ሹመቶች የድርጅቱን ህገ ደንብና አሰራር ያልተከተሉ መሆናቸውን ነው ህወሓት የጠቀሰው። በአሁኑ ወቅት በኢህአደግ ደረጃ እየተደረጉ ያሉ የድርጅቱን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ማዕከላዊ ኮሚቴው ለህወሓት ነባር አመራሮች እውቅና እንዲሰጥ መወሰኑም በዚሁ መግለጫ ተመልክቷል። ህወሓት በዚሁ መግለጫ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሀሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለውን ዝግጁነት ገልጿል። በተለያዩ መንገዶች ጸረ ትግራይና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎች በሚል የገለጻቸውን ግን ተችቷል። ህዝቡ አምርሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል በሚል ነው በመግለጫው የሰፈረው። ኢህአዴግ ወቅታዊውን ሁኔታ መነሻ ያደረገ አስቸኳይ ስብሰባ እንዲጠራም ህወሓት ጠይቋል። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል፣ ይላል መግለጫው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ